ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል በሰለጠነው ዓለም ኤዥያ በአውሮፓ በሌሎች ሀገራት ደግሞ ቀርከሃን በመጠቀም ትልልቅ ህንፃ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብዓት ብሪጅ ስራ ለብዙ አይነት ግብዓቶች ይጠቀሙበታል የሰማችሁት ከሰሞኑ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን አፍሪካ ውስጥ አበረታች እንቅስቃሴዎችን በማድረግ ላይ ካሉ ወጣት ስራ ፈጣሪዎች መካከል እንደ ተምሳሌ ተደርጎ የተጠቀሰውን አቤል ኃይለ ጊዮርጊስን ነው። አቤል ከቀርከሃ የአካል ጉዳተኛ ተሽከርካሪ ወንበሮቹን ጨምሮ ሌሎች እንቁሳቁሶችን በማምረት ላይ የሚገኝ ወጣት ነው። ስለ ሥራዎቹና ስለ እስካሁን ህይወቱ የሚነግረን ዘገባ ቆየት ብለን እናሰማችኋለን። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙስ ይመራል። ኤልያስ አስማሪያ ደግሞ የምስልና የድምፅ ቅንብሩን ይከውንልናል። አብራችን ስለምትቆዩ አስቀድመን እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። ዩ ኤስ አፍሪካ የመሪዎች ጉባኤ ሁለተኛ ቀን ክንውኖች በትናንትናው ዕለት ሲደረጉ ውለዋል፣ ተስተናግደዋል። የአፍሪካና ዩናይትድ ስቴትስን የመጪ ዘመን የንግድና ኢንቨስትመንት ትብብርን የተመለከቱ ውይይቶች ናቸው በአብዛኛው ትናንት የተደረጉት። ፕሬዚደንት ጆ ባይደን ወደ 50 ለሚጠጉ የአፍሪካ መሪዎች ንግግር አድርገዋል። ለአፍሪካ ወጣቶች የመጪ ዘመን የሥራ ፈጠራና ቴክኖሎጂ ሽግግር ይበጃሉ የተባሉ መርሃ ግብሮችም ይፋ ተደርገዋል። ከባልደረባዬ ስመኘሽ የቆየ ጋር በመሆን ትናንት የነበሩ አበይት ክስተቶችን በወፍ በረር እናስቀኛቸዋለን። እንግዲህ ስመኝሽ በዛሬ በሁለተኛ ቀን ክንውኑ በርካታ ጉዳዮች ተከናውነውበታል የዩኤስ አፍሪካ የመሪዎች ጉባኤ። ከነዚያ መካከል አንደኛው ኢትዮጵያን የሚመለከቱ የተለያዩ ውይይቶችና ንግግሮች እንደተደረጉም ተሰምተዋል። ከሱም ጀምር የነበሩት ውይይቶችና ንግግሮች ምን ነበሩ? ልክ ነው ሀብታሙ፣ እንዳልከው ዛሬ የኢትዮጵያን የሚመለከቱ የሁለትዮሽ ስብሰባዎች ተካሂደዋል። ከነዚህ መካከል አንደኛው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የንግድ ወኪል አምባሳደር ካትሪን ታይ ጋር ያደረጉት ውይይት ነው። ይሄ ውይይት ለሚዲያ ዝግ በመሆኑ በውይይቱ ላይ የተነሱት ዝርዝር ጉዳዮችን ማወቅ አልቻለም። ሆኖም ስብሰባው ከተጠናቀቀ በኋላ የኢትዮጵያ ጠቅላይ ሚኒስትር ቢሮ በትዊተር ገጹ ላይ ባሰፈረው መልእክት የዓለም ባንክ የጤና በኢትዮጵያ ውስጥ የጤና ተደራሽነትን ለማስፋፋት እንዲሁም ደግሞ በጎርፍ ምክንያት የሚደርሱ አደጋዎችን ለመታደግ የሚውል የ745 ሚሊዮን የአሜሪካን ዶላር እንደሚሰጥ አስታውቋል። ሌላ ሁለተኛው የጎንዮሽ ውይይት ስብሰባ የነበረው በኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና በዓለም አቀፉ የወንጀል ፍትህ ተቋም ሬድስ አምባሳደር የሆኑት ቤት ሻክ መካከል የተደረገ ውይይት ነው። ይሄኛውም ለሚዲያ ዝግ ነበር፣ ጋዜጠኞች እንዲገኙ አልተፈቀደም በውይይቱ ላይ ሆኖም እንግዲህ እንደሚታወቀው አምባሳደር ቤት ሼክ ማለት የአሜሪካ የውጭ ጉዳይ ሚኒስትር በጦር ወንጀሎች፣ በሰዎች ላይ የሚፈጸሙ ወንጀሎች፣ ዘር ማጥፋትን የመሳሰሉ አስከፊ ወንጀሎች ዙሪያ እንዳይከሰቱ ወይም ከተከሰቱ በኋላ ደግሞ ለማስቆም በሚመለከቱ ጉዳዮች ዙሪያ የሚያማክሩ አምባሳደር ናቸው። ሆኖም እንዳልኩት ዝግ ስብሰባ በመሆኑ የተነሱ ሀሳቦችን ማወቅ አልቻልንም። የኢትዮጵያ ልዑካን ቡድንንም በተደጋጋሚ ለማግኘትና ለማናገር ያደረግነው ጥረት እስካሁን ድረስ አልተሳካም። ከተሳካልን እንግዲህ ጥረታችንን እንቀጥላለን ማለት ነው። እንዲህ ዛሬ ኢትዮጵያን ብቻ የሚመለከቱ ጉዳዮች አይደሉም የተነሱት። አህጉሩን የሚመለከቱ በተለይ ደግሞ በንግድና መዋለ ነዋይን በማፍሰስ ዙሪያ ሀሳቦች፣ ስብሰባዎች ሲካሄዱ ቆይተዋል። አንተም ያንን ተከታትለ ነበር። የዛሬው የሁለተኛው ቀን ክንውን ዋነኛ ትኩረት እንዲሁም የንግድና የመዋለ ነዋይ ፍሰትን የተመለከተ ነው ማለት ይቻላል። በተለያዩ ክፍሎች በተደረጉት የፓናል ውይይቶች ላይ ከ300 በላይ የአፍሪካና የአሜሪካ የተለያዩ ተቋማት አመራሮች ተሳትፈዋል። የሀገራት መሪዎችም እንዲሁ በሁለቱ በአፍሪካ አህጉር እንዲሁም በዩናይትድ ስቴትስ መካከል ሊኖሩ ስለሚገባው የንግድና የሙዓለ ንዋይ ተኮር ግንኙነቶች ሀሳባቸውን ሲያቀብሉ ውለዋል። ኢንቨስትመንትን በተመለከተ በተለይ በጤና በመሰረተ ልማት ኃይል፣ እርሻና ዲጂታል ዘርፎች ላይ ያሉ ግንኙነቶችን የማሻሻል ዓላማ እንደነበራቸው እነዚህ ንግግሮች ሰምተናል። አስቀድሞ የተደረገው ንግግር የዩናይትድ ስቴትስና የአፍሪካ አህጉር የመጪ ዘመን የንግድና የኢንቨስትመንት ግንኙነት ምን ሊሆን ይገባል በሚለው ላይ የተደረገ ውይይት ነበረ። አፍሪካን መሰረተ ልማቶች ላይ ገንዘብ ለማፍሰስ የሚያስችሉ ትብብሮችን የተመለከቱ ንግግሮችም ተደርገዋል። ከሱ በመቀጠል ደግሞ የምግብ ዋስትናን ማረጋገጥ እንዲሁም ደግሞ ሁሉን አይነት ወይም አካታች የዲጂታል ኢኮኖሚ ዘርፍን ለማሳደግ መደረግ ስለሚገባው የጋራ ንግግር፣ የጋራ ትስስርና ስራ ሀሳቦች ሲንሸራሸሩ ውሏል። ሌሎች ጉዳዮችም ግን ነበሩ። ከዛ በኋላ እንደም ዋነኛው ጉዳይና መነጋገሪያ የነበረው ደግሞ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዚህ ጉባኤ ላይ የተገኝተው የአስተላለፉት መልእክትና ንግግር ነው። እሱን ደግሞ አንቺ ተከታተለሸዋል፣ የተወሰነው ለአድማጮችና ለተመልካቾች ልታጋሪልን። ልክ ነው። ዛሬ በትኩረት ተሰጥቶ ሲጠበቀው የነበረውና የአሜሪካ ፕሬዚዳንት ጆ ባይደን ለአርባ ዘጠኙ የአፍሪካ ሀገራት መሪዎች እንዲሁም የአፍሪካ ህብረት ተወካዮች ያደረጉት ንግግር ነው። እንግዲህ በዚህ ንግግር ላይ ጆ ባይደን ሀሳባቸውን የጀመሩት በተለይ በአሜሪካ የህግ መወሰኛ ምክር ቤት አባል በነበሩበት ጊዜ ለአፍሪካ ቋሚ ኮሚቴ አባል ሆኖ ይሰሩ ነበር፣ በዛን ጊዜ ወደ አፍሪካ በተደጋጋሚ ይመላለሱ እንደነበር ያም ከአፍሪካ ጋር ያላቸውን ቀረቤታ እንደጨመረው በመግለጽ ነው የጀመሩት። በመሆኑም አስተዳደራቸው ስልጣን ከያዘበት ጊዜ ጀምሮ ከአፍሪካ ጋር ያለውን ግንኙነት ለማሻሻል እና ለማጠናከር ሲሰራ እንደነበር አበክረው ገልጸዋል። በዚህ መሰረት በተለይ ደግሞ የኮቪድ-19 ወረርሽኝ ከተነሳ በኋላ ለአፍሪካ ከ ትልቅ ድጋፍ ሲያደርግ እንደቆየ ገልጸዋል። በቅርቡ በተደርጎ በነበረው ደግሞ የአየር ንብረት ለውጥ ዓለም አቀፍ ጉባኤ ላይ የአየር ንብረት ለውጥን መዋጋት የሚያስችል 150 ሚሊዮን ዶላር መስጠታቸውንም እንዲሁ አስታውሰዋል። ከዚህ ጋር በተያያዘ ሌላው ይፋ ያደረጉት ነገር ምንድን ነው? ዩናይትድ ስቴትስ ከአዲሱ ከአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋራ ታሪካዊ የሆነ የመግባቢያ ስምምነት መፈራረማቸውን ገልጸዋል። ይህ ስምምነት እንግዲህ በተለይ ለአፍሪካ ሀገሮች እስከዛሬ ድረስ ያልታየ ያሉትን ከቀረጥ ነጻ የንግድ ልውውጦችን የሚያበረታታ እድል የሚፈጥር መሆኑን ነው የገለጹት። እንዲሁም ደግሞ ሚሊኒየም ቻሌንጅ ኮርፖሬሽን የተባለ የአሜሪካ የውጭ ድጋፍ የውጭ እርዳታ ተቋም አለ። ይህ እርዳታ ተቋምም እንዲሁም በአፍሪካ መንገዶችን መገንባት የሚያስችል ትራንስፖርትን ማሻሻል የሚያስችል ደግሞ በተለይ ደግሞ የባህር በር ለሌላቸው ሀገራት ምርቶችን በፍጥነት ማስገባትና ማስወጣት የሚችሉበት እድል የሚፈጥርላቸው የ500 ሚሊዮን ዶላር ስምምነት ከአፍሪካ ሀገራት ጋር መፈራረማቸውን ገልጸዋል ማለት ነው። እዚህ ጋ ሳይጠቀስ ማለፍ የሌለበት ጉዳይ የሚመስለኝ ባይደን በንግግራቸው በአፍሪካ ሀገራት ዲሞክራሲን ለማጠናከር ከአፍሪካ ህብረት ጋር እንደሚሰሩ አበክረው ገልጸዋል። እንደ ምክንያቱም ሲያስቀምጡት ተቋማት መዋለ ንዋይ ለማፍሰስ ወደ አፍሪካ መሄድ ሲፈልጉ ወይም ደግሞ አፍሪካ ሀገራትም ኢኮኖሚያቸውን ለማሻሻልና ወደፊት ለማራመድ መልካም የሆነ አስተዳደር ጤናማ የሆነ ማህበረሰብ እና ተመጣጣኝ የሆነ የኃይል አቅርቦት ያስፈልጋል። ስለዚህ ዲሞክራሲን ማጠናከር፣ ዲሞክራሲ ላይ ትኩረት መስጠት አስፈላጊ መሆኑን አጽናት ሰጥተው ተናግረዋል። መልካም ጠቅላላ አድርገሽ ገልጸሸዋል። የፕሬዚደንት ጆ ባይደን ትኩረቶች ምናልባት የረሳነ ወይም መጨመር ያለበት ብዬ የማስበው እሳቸው አፍሪካ ውስጥ የስራ ፈጠራና ሌሎች የቴክኖሎጂ ሽግግሮችን ለመደገፍ ዩናይትድ ስቴትስ ከአጋር ተቋማት ጋራ የምታደርጋቸውን ድጋፎችና የምትጫወታቸውን ሚናዎች ተጠቀም አድርገዋል። ለስራ ፈጠራ በእጅጉ አስፈላጊ እንደሆነ የሚነገርለትን የኢንተርኔት አቅርቦትን በሰፊው ለማድራረስ የሚያስችል የአፍሪካ የዲጂታል ሽግግር የተሰኘ መርሃ ግብር ይፋ እንደሚደረግ በዛሬው ዕለት ንግግራቸው ይፋ አድርገዋል። አፍሪካውያን በዲጂታል ኢኮኖሚ ተሳታፊ የሆኑ ዘንድ ለማስቻል 350 ቢሊዮን ዶላር መዋለ ንዋይ ለማፍሰስ ከኮንግረሱ ወይም ከሕግ መወሰኛው ምክር ቤት ጋራም እንደሚሰሩ በዛሬው ዕለት አስታውቀዋል። ይህ መርሃ ግብር እንግዲህ ያካትታቸዋል ተብሎ ከሚጠበቁ ስራዎች መካከል ቪዛማ፣ ማይክሮሶፍት የተባሉ ተቋማት አምስት ሚሊዮን አፍሪካውያን የኢንተርኔት ተጠቃሚ እንዲሆኑ የሚያደርጓቸው እንቅስቃሴዎች ጀምረዋል። ስለዚህ ይህም በዚህ የተካተተ ነው። ነገር ግን እስከ 2025 ዓ.ም ድረስ በአፍሪካ ውስጥ 100 ሚሊዮን ያክል የአፍሪካ ሕዝብ የኢንተርኔት ሽፋን እንዲያገኝ ይሄ መርሃ ግብር እንደሚሰራና እንደሚንቀሳቀስ ተነግሯል። ጎን ለጎን አፍሪካን የሚገጥሟትን የሳይበር ጥቃቶች ለመመከት እንዲያስችል የሚደረጉ ድጋፎች እንደሚኖሩ ይፋ ተደርጓል። ሲስኮ ሲስተምስን የመሰሉ ተቋማት 800 ሚሊዮን ዶላር ከአፍሪካ ሀገራት ጋር ውል እንደተፈራረሙ ተሰምቷል። ይሄ ውል ደግሞ ምንድነው ዋነኛ ጠቀሜታው የሳይበር ጥቃቶችን ሀገራት መመከት የሚያስችላቸውን አቅም መገንባት እንደሆነ ተነግረዋል። ሌሎችም ተቋማት በአፍሪካ ዲጂታል ኢኮኖሚ ውስጥ ሚና እንዲጫወቱ የሚያስችሉ መግባባቶችና ንግግሮች መጀመራቸውን በያሁኑ መልካም ጅምር ከመልካምነትም የዘለለ ጅምር እንደሆነ፣ ነገር ግን በቀጣይ አመታት አፍሪካ እና ዩናይትድ ስቴትስ በንግድና በመዋለ ነዋይ ዘርፎች የሚያደርጉትን ትብብርና ጉድኝት የሚጨምሩ ጥረቶች እንደሚቀጥሉ ሰብሰብ አድርገው ጆ ባይደን በዛሬው እለት ተናግረዋል። እንግዲህ ሶስተኛው ቀን የአፍሪካና ና የዩናይትድ ስቴትስ መሪዎች ጉባኤ በነገው እለትም ይቀጥላል። በተመሳሳይ መረጃዎች እናደርሳለን። በነገው ቀን ከሚቀናወኑ አንዳንድ ስብሰባዎች መካከል ለምሳሌ የአሜሪካ ቀዳማዊት እመቤት ጂል ባይደን ከአፍሪካ ቀዳማዊ መቤቶች ጋር የሚያደርጉት ስብሰባው አንደኛ ነው። በተለይ በካንሰር ላይ ያተኮሩ ጥናታዊ ጽሁፎችም፣ ንግግሮችም ይደረጋሉ። ይህንንና ሌሎች መረጃዎችን ይዘን ደግሞ ነገ እንመለሳለን። አድማጮቻችን፣ እንዲሁም ተመልካቾቻችን በድጋሚ እናመሰግናለን። አብረናችሁ የቆየ ነው እኔ ሀብታም ስዩምና እንግዲህ ስመኝሽ የቆየ ነበርን። ቀደም ብላ እንደነገረቻችሁ ስመኝሽ አዳዲስ መረጃዎችን በቀጣይ ጊዜያት በሁሉም አውታሮቻችን ላይ እናደርሳለን። መልካም ቀን መልካም ምሽት ይሁንላችሁ። መከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ እየደረሰ ያለ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ኤደን ገርመው ከሰሞኑ በማህበራዊ አውታሮች ላይ ደምቀው ከተሰሙ ጉዳዮች መካከል አንዱነቱን መርጣ ትነግረናለች። ሰብአዊ ክብር ነፃነትና ፍትህ ለሁሉም በሚል መሪ ቃል የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብቶች አመታዊ ፊልም ፌስቲቫል ሁለተኛ ዙር ባለፈው ሳምንት ማብቂያ ላይ ተጀምሯል። ዝግጅቱ ባለፈው ዓመት ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 4 2014 ዓ ም በአዳማ በአዲስ አበባና በሐዋሳ ከተሞች የተካሄደ ሲሆን የዘንድሮውም ከታህሳስ 1 ቀን 2015 ዓ ም አንስቶ እስከ ታህሳስ 18 ድረስ እንደሚቆይ ታውቋል። በአዳማ በአዲስ አበባ በባህር ዳር በሐዋሳና ጅግጅጋ ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብና የሰብአዊ መብቶች ግንዛቤን ለማዳበር ሰፊ ተደራሽነት ያለውን የፊልም ጥበብን በመጠቀም በሰብአዊ መብቶች ጉዳይ ላይ የሚያጠነጥኑ ፊልሞች ለእይታና ና ለውይይት ይቀርባሉ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ጋዜጣዊ መግለጫ አመላክቷል። ፌስቲቫሉ ዓላማም በሀገሪቱ ውስጥ እየታዩ ያሉ የሰብአዊ መብቶች ጥሰቶች መንስኤ የሚሆነውን ችግር ዙሪያ ግንዛቤ ለማስፋት ትምህርትና የኪነ ጥበብ ዘርፍን መጠቀም ዓላማ አድርጎ የሚንቀሳቀስ መሆኑንም መግለጫው አያይዞ ጠቁሟል። በፌስቲቫሉ ላይም የሰብአዊ መብቶች ዙሪያ ያተኮሩ ወይም ደግሞ ጽንሰ ሐሳባቸው ከመብት ጋር የተያያዙ አዳዲስና ከዚህ በፊት ለእይታ የቀረቡ እንዲሁም ደግሞ በዓለም አቀፍ መድረኮች ጭምር ተቀባይነትን ያተረፉ የሙሉ ጊዜና አጫጭር ፊልሞች እንዲሁም ደግሞ ዘጋቢ ፊልሞች ለእይታ ቀርበዋል። በአምስት ከተሞች የሚታዩት ፊልሞች የሚታዩት 15 ፊልሞች ለእይታ የተሰናዱት በመዓዛ ወርቁ ፊልም ፕሮዳክሽን አስተባባሪነትና አዘጋጅነት ነው ፌስቲቫሉ በሴቶችና ህጻናት መብቶች በስደተኞች ፍልሰተኞችና በሀገር ውስጥ ተፈናቂዎች መብቶች በአካል ጉዳተኞችና አረጋውያን መብቶች በፍትሐዊና ሰብአዊ የስራ ክፍፍል ለአካለ መጠን ያልደረሱ ህጻናት ጉልበት ብዝበዛና ጥቃት እንዲሁም ደግሞ በማረሚያ ቤት የወጣት ጥፋተኞች የሰብአዊ መብቶች አያያዝ ላይ የሚያጠነጥኑ ፊልሞች የተካተቱበት ሲሆን ከአማርኛ ቋንቋ በተጨማሪም በአፋን ኦሮሞ ሶማሊኛና ሲዳመኛ ቋንቋዎች የተሰሩ አጋዥ ጽሁፎች ወይም ደግሞ ሰብታይትል ያላቸው እንደሆኑ ኢሰመኮ ያወጣው መግለጫ አትቷል። ፌስቲቫሉን በይፋ ለማስጀመር በተካሄደው ጋዜጣዊ መግለጫ ላይም የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ባደረጉት የመክፈቻ ንግግር በሀገራችን የኢትዮጵያ መብቶች ጥሰት አሁን ላለበት አሳሳቢ የሚባል ደረጃ ለመድረሱ ዘርፈ ብዙ ምክንያቶች ቢኖሩም ስለ ሰብዓዊ መብቶች ያለው አነስተኛ ግንዛቤ ባሉታዊ መልኩ አስተዋጽኦ አድርጓል ማለታቸውም በመግለጫው ተካቷል። ሰሞኑ በአዲስ አበባ እየተከናወኑ ካሉና በማህበራዊ ሚዲያ ላይ ሲንሸራሸሩ ካገኘናቸው ዜናዎች አንዱ የዲዛይነር ገነት ከበደ የ30 ዓመት ስራ ዝክር ነው። አዲስ አበባ ተወልዳ ያደገችው ዲዛይነር ገነት ከበደ የዲዛይን ትምህርቶቿን በጣሊያና በአርጀንቲና ተምራለች። ገነት ከበደ የኢትዮጵያ ባህላዊ የሽመና ውጤቶችን በመጠቀም በምታዘጋጃቸው ዘመናዊ የሙሽራና የሚዜ አልባሳት ታዋቂነትንም ተጎናጽፋለች። ኮራት በፊት ከአሜሪካ ድምጽ የአማርኛ ክፍል ጋር ቆይታ ያደረገችው ገነት ከአመታት በፊት ኢትዮጵያ ውስጥ ስራዎቿን ስትጀምር ጥረቷ መጀመሪያ ላይ እምብዛም ተቀባይነት እንዳላገኘ አጋርታ ነበር። ትምህርት ቤት እንደ ልጆች ሆነን የነበርኩበት ማግቤ ትምህርት ቤት፣ የስኬ ትምህርት ቤትም የአርት ስራም ትምህርትም ነበረን እና እሱም ኢንፍሉዌንስ ነበረው ስፌት በጣም ወጥ ነበረ። ጥሩ ነገር መልበስም ወጥ ነበረ እና ያም ብዙ ኮንፍሪት ታርጓል። በተጨማሪም ወደ ትዳፍ ስመጣ የሚዜ ልብሶቼን ለሰፋችልን ሰው እኔ ነበርኩ እንዲሆኑ እንዲሆኑ ዳይሬክሽን ሰጥታት የተሰራልኝ እና ያው አብሮ ከልጅነት ያደገ ነገር ነበረ። አስተዳደጋችን የሚሄድበት ትምህርት ቤት ከዛ ደግሞ የአሁኑ ሳይት ጠርሽ ስመጣም ያነበረ ዋናው ነገር ያነሳሳል ምክንያቱም ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው ቆራረጠችው እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶ የራሴ ባህል ልብስ ለብሳለሁ ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የኛ ያንን ቅርስ ስሊበቅላ በናይ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚክስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት። እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳሉ ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የሚገር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። እግዚአብሔር ይመስገን አሉ አገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለኒምርኩ ዜና በረሱ ይሁን እንጂ ገነት ከበደ ስራዎቿ በሀገር ውስጥ ብቻ ሳይሆን በዓለም ገበያም ላይ ስኬታማ እንዲሆኑ ማድረግ የቻለች ዲዛይን ነች። ገነት ፋሽን ወይም ደግሞ ፓራዳይዝ ፋሽን በሚል ስያሜ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ትገኛለች። ከሰሞኑም የገነትን የሰላሳ አመት የስራ ጉዞ የሚያሳዩ ስራዎች በማህበራዊ ድረገጾች ላይ እየተጋሩ ሲሆን ከዚህ በተጨማሪም የጎርጎሮ ሳያኑ 2022 ዓ.ም ስብ ስብስብ የሆኑ ስራዎቿን ለእይታ አቅርባለች። በዚህ መሰናዶም ላይ በጣሊያን ሀገር ታዋቂ ዘፋኞች የሆኑት ኦፔራ ትሪዮ አፓሲዮናንቴ ስራቸውን አቅርበዋል። እውቋ ዓለም አቀፍ ሞዴል ሊያ ከበደም በመርሃ ግብሩ ላይ በክብር እንግድነት የተገኘ ሲሆን ዝግጅቱ በዲኤስ ቲቪ ኢትዮጵያ መተላለፉንም በፓራዳይዝ ፋሽን ፌስቡክ ገጽ ላይ ሰፍራ አግኝተነዋል። ሌላው ባለፈው ሳምንት ማገባደጃ ላይ የተሰማው አሳዛኝ ዜና በኢትዮጵያ ዘመናዊ የልብስ ዲዛይን ውስጥ ግዙፍ የሆነ አሻራ ያሳረፉት እማማ ዲዛይነር እማማጽሆን እንደውም የመቶ ዓመት የልደት ክብረ በዓላቸውን ባከበሩ በወር ውስጥ ማረፋቸው ነው። እማማጽሆን እስከ ቅርብ ጊዜ ድረስ በስራ ላይ የቆዩ ሲሆን በኢትዮጵያ የዘመናዊ ልብስ ዲዛይን ላይ የተሰማሩ ወጣቶችና ግለሰቦችን እስከ ቅርብ ጊዜ በማገዝ ይታወቃሉ። የዝነኛው ኢትዮጵያዊ የንጉሠ ነገሥት ኃይለ ሥላሴ ጀኔራል የነበሩት የጀኔራል አማን አንዶም ታናሽ እህትም ናቸው። እማማ ጽዮን የ12 ዓመት ሊሳሉ አባታቸው አንድ የልብስ ስፌት መኪና በስጦታ መልክ እንዳበረከተላቸውና ለአሻንጉሊቶቻቸውና እንዲሁም ለራሳቸውም ልብስ በመስፋት ወደ ታወቁበት የሙያ ዘርፍ በልጅነት ጊዜያቸው ጉዞ እንደጀመሩ፣ በኋላ ላይ የነገስታቶቹ ዘመዶችና ልዕልቶችም ሳይቀሩ የሳቸው ልብሶች ይለብሱ እንደነበር ተወዳጅ ሚዲያ ስለሳቸው በጻፈው ሀተታ ላይ አስፍሯል። ጽዮን ጥበብ የተሰኘ ሱቅ እንደነበራቸውና ና የሁለት ልጆች እናት እንደነበሩ የተነጋ ማማ ጽዮን የቀብር ስነ ስርዓታቸው እሁድ ታህሳስ 2 ቀን 2015 ዓ ም በጴጥሮስ ወጳውሎስ ተፈጽሟል። እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዝግጅታችን ስንሻገር ደግሞ ኢትዮጵያ ውስጥ በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች ለመንቀሳቀስ ያልቻሉ ወገኖች ከሚቸግራቸው ነገሮች መካከል አንዱ ለመንቀሳቀሻ የሚሆን ተሽከርካሪ ወንበር በበቂ ሁኔታ አለመገኘቱ ነው። የወንበሩ እንደ ልብ አለመገኘት የዋጋውንም መወደድ የተመለከተ አንድ ወጣት ይህን ለመቀየር ጥረት ከጀመረ ቆይቷል። አቤል ኃይለ ጊዮርጊስ ይባላል ከቀርከሃ የተለያዩ ቁሳቁሶችን የሚገነባ ባምቡ ላብ የተሰኘ ድርጅትን መስርቷል። የስራው ዓለም አቀፍ እውቅናን አግኝቶ የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ከመቻሉ በተጨማሪ ከሰሞኑ በመካሄድ ላይ ባለው የዩኤስ አፍሪካ የመሪዎች ጉባኤ ተጓዳኝ የፈጣሪዎች ምሽት ላይ የአቤል ጥረት በመልካምነቱ በውጭ ጉዳይ መስሪያ ቤቱ ኃላፊ አንቶኒ ብሊንከን በኩል ተጠቅሰዋል። ከአቤል ጋር ቀደም ባለው ጊዜ ውስጥ ተገናኝተን የተወሰኑ ሀሳቦችን ተለዋውጠናል። ይህንን ስራ እንዴት እንደጀመረ ከሚያስረዳበት ይጀምራል። ይህንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘውበት ጊዜ እየነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን ግባቶችን፣ እንደዚህ ዊልቼር፣ ክራንች የመሳሰሉ ነገሮችን ማግኘት ሌክዥሪ እንደሆነ በነገረኝ ጊዜ ነው ይሄን ሀሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርከሃ የተጻፉ ጽሁፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርከሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ ሰባ ፐርሰንት የሚሆነው የቀርከሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከ ዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሁፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርከሃ በተፈጥሮ በሜካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብዓት ለመጠቀም መነሻ ያደረግኩት ማለት ነው። እንግዲህ ከዚህ ጀምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለ እነዚህ እስቲ ዝርዝር አድርገን ንገረን። ቀደም ሲል እንደነገርኳቸው ሀብት መኖሩና እንደዚህ አይነት የተለያዩ ችግሮች እኛ ሀገር መኖራቸውን በተረዳው ጊዜ መጀመሪያ የሰራሁት የቀርቀሃ ዊልቼር ወይም ደግሞ ባምቡ ዊልቼር ነው። የባምቡ ዊልቼርን ስሰራ ኢትዮጵያ ውስጥ ከአንድ ነጥብ አራት ሚሊዮን በላይ የአካል ጉዳተኞች ዊልቼር እንደሚያስፈልጋቸው ነገር ግን ዊልቼርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄልስ ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በመጠቀም ቼርን መስራት ቻልኩኝ። ዊልቼሩን ከሰራሁ በኋላ በተለያዩ ድርጅቶች እውቅናን፣ ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሪች ፎር ቼንጅ የተባለ ተቋም እንደዚሁም በአለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ ከዛ በኋላ ደግሞ ያለኝን ስኪል ደቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ደቨሎፕመንት አይዲያ መጣልኝ ምንድነው እሱ ቀርቃሃን በመጠቀም ሳይክል የሳይክል ፍሬምን መስራት እንደሚቻል መጣልኝ። የቀርቀሀ ዊልቸሩንም የቀርቀሀ ሳይክሉንም ጎን ለጎን እያስኬድን ያለነው በቀርቀሀ ዊልቸሩ በምናገኘው ማህበራዊ ጥቅም ቀርቀሀ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን የሄድን ያለነው ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን፣ እውቅናዎችንም አግኝተንበታል። ቀደም ብለህ እንግዲህ እንዳስረዳኸኝ ቀርቀሀ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግርህኛል። ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርከሃን ጥንካሬ፣ ጠቀሜታ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድግ? መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት ከዚያ አልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም፣ ኤዥያ፣ በአውሮፓ፣ በሌሎች አገራት ደግሞ ቅርቃህን በመጠቀም ትልልቅ ህንፃ፣ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብአት፣ ብሪጅ ስራ፣ ለብዙ አይነት ግብአቶች ይጠቀሙበታል። ይሄንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበረ። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርከሃን ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክቶች የተለያዩ እንደዚህ እንትኖች ያንን ይቦረቡሩታልና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ ሆኑብን ነበረ። ነገር ግን ይህንን ስራ በምሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን፣ ሂደቶችን ተከትለን በኬሚካል በደንብ ትሪት ተደርጎ ታክሞ እንደዚሁም ደግሞ አየር ንብረትን ሊቋቋም ለዝናብ፣ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይሄንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበረ። ለብዙ ድርጅቶችን ያኔ ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም። በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አልዘረጉልንም ነበር። አሁን ግንዛቤው በተወሰነ መልኩ ተፈጥሯል። ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ። እኛ ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው። ግን መጀመሪያ አካባቢ ይህንን ግንዛቤ ለመፍጠር ትልቅ ችግር ነበረብን። እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግርህናል። ከእነሱ ያገኘኸው ምላሽ ምን ይመስላል? ተጠቃሚዎችን በምታናግርበት ጊዜ ምን አይነት ምላሽ ሰጡ? የማትረሳቸው ምላሾች ሳሉ ወይ? በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግባቶች ባለማግኘት ምክንያት የተለያዩ ወጣቶች፣ አቅም ያላቸው ሰዎች በቤታቸው እንዲቀሩ ተገደዋል እና እኔ መነሻ ያደረገኛ ልጅ ያየሁት ልጅ መሬት ላይ ሲንፎቀቅ ያየሁት ልጅ በመሆኑ ይህንን ፕሮዳክት ሰርቼ ይህንን ምርት ሰርቼ ለሙከራ በሰጠኋቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ድገና ምንም ነገር እንዳልሰራው ብዙ ነገሮችን እንዳስብ ያደረገኝ ነገር ነው። ያን የሰጡኝ የሚገርም ነው። ሰዎች መንቀሳቀስ የማይችሉ ሰዎች ያንን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነው እና የነበረው ፊድባክም በጣም የሚገንቢ የሆነ ፊድባክ ነው የሰጡን። ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክል የነገሩን ነገር በጣም ጠቃሚና ገንቢ ነበረ ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና በአንድ በኩልም ደግሞ ኩራትም እንዲሰማን አድርጎናል ማለት ነው ከመለያየታችን በፊት አቤል ባምቡላ የተሰኘ ተቋም መስርተሃል ከአንድ ዓመት ከሁለት ዓመት ከዓመታት በኋላ ይህ ድርጅት ይህ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው እየሰራን ያለነው በአካባቢያችን፣ በአቅራቢያችን፣ በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችን እና ፍላጎት የሚሰሩ ሰዎችን ለማርካት ነው እየሰራን ያለነው። በሚቀጥሉት አንድ ዓመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት እያቀድን ነው። በኬንያ፣ በዩጋንዳ እነዚህ ከተሞች ላይ ማስፋት እንቅዳለን። ከዛ በተጨማሪ ደግሞ በባምቡ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ በአሜሪካና በተለያዩ ቦታዎች ቀርከሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን። ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም ብክለትን ከመቀነስም አንጻር ትልቅ ሚና ስላለው የእኛ ስራ በዚህ ሴክተር ላይ የበኩላችንን አስተዋጽኦ እያደረግን የብዙ ሰዎችን ተጠቃሚነት ለማረጋገጥ እናስበው። እጅግ በጣም አመሰግናለሁ። አቤል ኃይለ ጊዮርጊስ በአምቡላብስ ስለተሰኘው ከቀርከሃ የሰዎችን ሕይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት መልካም ቀን ይሁንልህ። ጣቢያው ቪኦኤ እስካሁን ድረስ ተከታተሉት የነበረው ደግሞ ጋቢና ቪኦኤ ነበረ። አብራችን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለም። በመስተንግዶ አብሬያቸው የነበርኩት ሀብታሙ ስዩም ነበርኩ። በምስልና በድምፅ ቀብሉ ደግሞ ኤልያስ አስማራ መልካም